ማህደረ ዜና የሚያውቋቸው እንደሚሉት ሚናሴ ወልደ ማርያም በሚባሉበት ዘመን እንደ ወታደር ለኢትዮጵያ አንድነት ተዋጊ፣ እንደ ተሸናፊ ጦር አባል ምርኮኛ ነበሩ። እንደ ታጋይ አባዱላ ሆኑ። እንደ ፖለቲከኛም የኦሮሞ ብሔርተኛም እንደ ጀኔራል የጦር መሪም ነበሩ። የቀድሞው የኢትዮጵያ ፕሬዝደንት ዶክተር ነጋሶ ጊዳዳ ዛሬም ጄኔራል ነው የሚሏቸው ህጋዊ ምክንያት አላቸው። በ1997ቱ የምርጫ ዘመቻ ያኔው የኦሮሞ ብሔራዊ ኮንግረስ ሊቀመንበር ዶክተር ምረራ ጉዲና ጄኔራል በሎት ወይስ አቶ ብለው ነበረ። ሰውየው ግን የፖለቲካ ፓርቲ አባልነትን በህግ ከሚከለክለው የጦር ሰራዊት ባልደረብነት ወደ ኦሮሞ ህዝብ ዲሞክራሲያዊ ድርጅት መሪነት፣ ከጀኔራልነት ወደ ኦሮሚያ ርዕሰ ብሔርነት፣ ከርዕሰ ብሔርነት ወደ ምክር ቤት አፈ ጉባኤነት ያደረጉትን ፖለቲካዊ ጉዞም በቃኝ አሉ። የአባዱላ ውሳኔ መነሻ፣ የፖለቲካ ጉዞቸው ማጣቀሻም፣ የኢትዮጵያ ፖለቲካዊ እውነት መድረሻችን ነው። ላፍታም አብራችሁን ቆዩ። የኢትዮጵያ የህዝብ ተወካዮች ምክር ቤት ህዝባዊ ወያኔ ሐርነት ትግራይ ለሁለት ሲከፈል ከስልጣን የተወገደውን ኃይል ተጠያቂ የሚያደርግ የተባለ ህግ ለማጽደቅ ጊዜ አልፈጀበትም ነበረ። ቅንጅት የተባለው ተቃዋሚ ፓርቲ በምርጫ ማሸነፉ ሲነገር ተሰናባቹ ምክር ቤት ገና ወደፊት የሚመሰረተው ምክር ቤት የሚመራበትን ደንብ አጽድቋል። የተቃዋሚዎች ግፊት፣ የሲቪክ ማህበረሰብ አባላት እንቅስቃሴ ጠንከር ጠጠር ሲል ደግሞ ጸረ ሽብር ደንብ፣ የበጎ አድራጎትና የመያዶች ደንብ የሚባሉ ህጎችን ለማጽደቅ አላመነታም። የኦሮሚያ የአማራና የከፊል ደቡብ መስተዳድሮች ህዝብ በተከታታይ ሲያምጽና ሲቃወም ግን የህዝብ ውክልና ተቀብለዋል የሚባሉት አባላት የሚሰበሰቡበት ምክር ቤት የህዝቡን እንቅስቃሴ የሚገድብ የአስቸኳይ ጊዜ ህግ አጸደቀ። የኦሮሚያና የሶማሌ መስተዳድር ግጭት መቶዎችን ሲገድል፣ ሺዎችን ሲያፈናቅል የህዝብ እንደ ራሴ የሚባሉት የምክር ቤት አባላት ቢያንስ እስካሁን ለመነጋገር እንኳን አልቃጡም። ዩኒቨርሲቲ መምህርና የአምደመረብ ጸሐፊ አቶ ስዩም ተሾመ እንደሚሉት ህዝብ ሲቃወም፣ ሲበደል፣ ሲገደል፣ ሲሰደድ፣ ምክር ቤቱም አፈ ጉባኤውም ህገ መንግስቱን ለማስከበር ያደረጉት ነገር የለም ባለፉት ሁለት ዓመታት ዓመፅና ተቃውሞ አለ። ግጭትና አለመረጋጋት አለ። በዚህ ምክንያት በጸጥታ ኃይሎች በተወሰደ እርምጃ ምክንያት በዜጎች ላይ ብዙ አይነት የሰብአዊ መብት ጥሰት ተፈጽሟል። ሰዎች ህይወትና ንብረት ጠፍቷል። እና ይህ ድርጊት ሲፈጸም ህዝብ ተወካዮች ምክር ቤት አፈ ጉባኤ የሆነ ሰው በህገ መንግስቱ አንቀጽ ሀምሳ አምስት ንዑስ አንቀጽ አስራ ስድስት ላይ የተቀመጠ ስልጣን ምንድን ነው የሚለው፣ በዜጎች ላይ የሚፈጸም የሰብአዊ መብት ጥሰት ካለ ምክር ቤቱ ጉዳዩን አጣርቶ መፍትሄ እንዲሰጥ ያደርጋል የሚል ነው። በተለይ በዚህ ዓመት በኦሮሚያና ሶማሌ ክልል መካከል የተፈጠረው ግጭት አለ። ተወካዮች ምክር ቤት ጉዳዩን በአንቀጽ ሀምሳ አምስት ንዑስ አንቀጽ ሰባት መሰረት በተሰጠው ስልጣንና ኃላፊነት እንዲህ ያሉ ጉዳዮችን ገብቶ አጣርቶ የማስተካከያ እርምጃ እንዲወስድ የማድረግ ስልጣንና ኃላፊነት ተሰጥቶታል በህገ መንግስቱ። ከዚህ አንጻር የተሰራ ስራ አለ ወይ ብለን ስንል የለም። አባዱላ ገመዳም ለወከለው ህዝብ ምንም አላደረገም የሚባለውን ምክር ቤት መምራት የጀመሩት በ2003 ነበረ። ከሰባት ዓመት በኋላ ዘንድሮም ስልጣኑን ለቀኳሉ። ስልጣን ለመልቀቅ የወሰኑበትን ትክክለኛ ምክንያት ራሳቸው ወይም ሿሚዎቻቸው እስከዛሬ ዛሬ ማምሻ ድረስ በግልጽ አላስታወቁም። የተለያዩ የፖለቲካ ተንታኞች እንደሚሉት ግን አባዱላ ስልጣን ለመልቀቅ የወሰኑት በቅርቡ በሶማሌና በኦሮሚያ መስተዳድሮች መካከል የተቀሰቀሰውን ደም አፋሳሽ ግጭት የኢትዮጵያ ፌዴራዊ መንግስት በተለይ ጸጥታ አስከባሪው አለማስቆሙን በመቃወም ነው። አቶ ስዩም እንደሚሉት ምክንያታቸው ከዚህም ያለፈ ሊሆን ይችላል። ከአፈ ጉባኤነት የወረዱበትን ወይም ደግሞ የመልቀቂያ ያስገቡበትን ምክንያት የምመለከተው በሀገሪቱ ውስጥ ካለው ነባራዊ ሁኔታ አንጻር እና በህገ መንግስቱ ከተሰጣቸው ስልጣንና ኃላፊነት አንጻር ያንን ነገር በአግባቡ የተጠቀሙ ነው ወይ ኃላፊነታቸው የወጡ ነው ከሚለው እይታ አንጻር ነው ማየት የምፈልገው እና በህገ መንግስቱ የተሰጠው ስልጣን ማንኛውም መከላከል የሀገር መከላከያ የሀገር ፖሊስ፣ የክልሎች ፖሊስ ማንኛውም በዜጎች ላይ አላግባብ የሆነ የሰብአዊ ድርጊት ሲፈጽሙ ወይም ጉዳይ አጣርቶ ማስቆም በአፈ ጉባኤው የሚመራው የምክር ቤት ውስጥ ስልጣንና ኃላፊነት ነው። ይህ ስልጣንና ኃላፊነት በአግባቡ ተግባር ላይ ማዋል ያልቻሉበት ሁኔታ ያለ ነው መስሎ የሚታየኝ። የቀድሞ የኢትዮጵያ ፕሬዚደንትና የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ስራ አስፈጻሚ ኮሚቴ አባል ዶክተር ነጋሶ ጊዳዳ እንደሚገምቱት ግን አባዱላ በገዥው በገዢ ፓርቲ ኢህአዲግ ስራና አሰራር ቅሬታ ካደረባቸው ቆይቷል። ጀነራል አባዱላ አሁንም ጀኔራል ነው የሚሏቸው እኔ ጄኔራል ነው የሚሏቸው፣ ምክንያቱም በህገ መንግስቱ እና በስርዓቱ መሰረት ፕሬዚደንቱ ከጄኔራልነት አላሰናበታቸውም። ያን ጊዜ የነበረው ፕሬዚደንት ማለት ነው፣ እርስዎ ማለት ነው። አዎ አሁኑን የአፈጉባኤነት ቦታ ላይ ለመቆየት አልፈልግም ያሉት ምክንያቱ በግምት ነው እንግዲህ ብዙ ሰዎች ሰዎች የሚናገሩት ግን የሰማሁት ጭምጭምታ ከወዴድ አካባቢ እንደዚህ ቢገልጸው ይሻላል ይመስለኛል ጉዳዩ ቆይተዋለሁ ደስታ እንደሌላቸው የኢህአዴግ አካሄድና ና የኢህአዴግ መንግስት የኦሮሞን ችግር እየፈታ አይደለም እና ስለዚህ በዚህ በኩል መቀጠሌ ደስ እያለኝ አይደለም ማለት ከጀመሩ ቆይተዋል ነው። መስከረም ሁለት ሺህ ሶስት የምክር ቤቱን የፕላስቲክ መዶሻ ለመጀመሪያ ጊዜ ሲጨብጡ ያዩ እንደሚተርኩት በፈገግታ ደምቀው መዶሻዋን እያገላበጡ ያዩዋት ያዙ ከዚያም ቀናም። አይናቸውን ከፊት ለፊታቸው ወደ ተደረደሩት ሹማምንት ወርወር አደረጉና ፊታቸውን ቅጭም አደረጉት። የሳቅ ፈገግታቸው ምክንያት ጠመንጃ፣ መትረየስ፣ በትረ መኮንን ሲያገላብጥ የኖረ እጃቸው ሳይዝል ሳይደክም የእንጨት ጠረጴዛ መውገሪያ መዶሻ እንዲይዝ መገደዱ ሊሆን ላይሆንምም ይችላል። ብዙዎች እንደሚስማሙበት ግን ሰውየው ከተራ ታጋይነት ባጭር ጊዜ ወደ ፖለቲካ ፓርቲ መስራችነት፣ ከጀኔራልነት ወደ ርዕሰ መስተዳድርነት፣ ከርዕሰ መስተዳድርነት ወደ አፈ ጉባኤነት የመገለባበጣቸው መሰረት ላለቆቻቸው፣ በተለይም ለቀድሞው ጠቅላይ ሚኒስትር ለአቶ መለስ ዜናዊ አቤት ባይ በመሆናቸው ነው። እኔ ፕሬዚደንት የነበርኩ ጊዜም ሰራዊት ውስጥ ነበሩ። እና ስለዚህ ብዙ አንገናኝም ነበር። ግን የማስታውሰው አንደኛ ፕሬዚደንት ሆኜ በምጠቆምበት ጊዜ አባዱላ ሀሰን አሊ ናኩማ ጋብዞኝ፣ ጠርቶኝ ፕሬዚደንት እንድትሆን እናንተ ልንጠቁም ነው፣ በፓርላማ ይህንን አስታውሳለሁ። አንዱ ሁለተኛው ደግሞ ህወት ውስጥ ክፍፍል ከተከሰተ ጊዜ እኛ የአቶ መለስን ወገን ከመደገፍ ወይም ያኛውን ከመደገፍ ብናስታርቅ ይሻላል የሚል እንትን ስለነበረ አልተደሰቱም የእነ አቶ መለስ ቡድን እና ስለዚህ የእነ አቶ ተወልደን ቡድን የምንደግፍ መስሏቸው ትልቅ ዘመቻ ሲደረግብን ነበር። ያን ጊዜ አባዱላ የማስታውሰው ጭቅጭቁ ሲጀመር ፓሪስ ነበሩ። ከፓሪስ ተመልሰው ከጀነራል ባጫ እና ከጀነራል አለምሼት ጋር እኔንና አቶ ኩማን በቤተ መንግስት አግኝተውን የአቶ መለስን ቡድን ካልደገፋችሁ በእናንተ ላይ ሰራዊቱንም ካድሬውንም እናዘምታለን በኦሮሞ ህዝብ ውስጥም እንድትተፉ እናደርጋለን ብለው አስፈራርተውን አቶ ቡድን አቶ መለስም ቡድን እንድንደግፍ ሲወተውቱ ነበረ። የኦሮሞ ነጻነት ግንባር ኦነግ እንደ ሁለተኛም ትልቅ የፖለቲካ ፓርቲ የመሰረተውን መንግስት ጥሎ ሲወጣ በሁለት እግሩ ለመቆም የሚውተረተረው ኦህዴድ ኦነግ የተወውን ክፍተት እንዲሞላም ሲያንደረድሩት ከነበሩት ከፍተኛ መሪዎች አንዱ አባዱላ ገመዳ ነበሩ። ሐሰን አሊ ከተራ አባልነት ወደ ርዕሰ መስተዳድርነት ሲንቻረሩ መውጫ መሰላሉን ከዘረጉት ከርዕሰ መስተዳድርነት ማማ ተሽቀንጥረው ከስደት አረህ ላይ ሲያርፉ የተዘረጋውን መሰላል ካጠፉት ፖለቲከኞች አንዱ ናቸው። ፕሬዚደንት ነጋሶ ጊዳዳም፣ ኩማ ደመቅሳም፣ አልማዝ መኮ፣ ጁነዲን ሳዶ፣ ሙክታር ከድር፣ አስቴር ማሞ ሽቅ ቦተው ቁልቁል ሲወርዱ ሲሰደዱ ወይም ሲባረሩ እሳቸው ነበሩ። ዘንድሮ ምን አገኛቸው? ካልተመቻቸው መልቀቁ የሚበረታታ ነው ይላሉ አንድ የኦህዴድ ባለስልጣን እዛ ቦታ ላይ ቆይተው ቢሰሩ ደስ ለኝ ነበር። እንደ አንድ አባል ግን እሳቸው የቸገራቸው ነገር ወይ ደግሞ ያልተመቻቸው ነገር ሊኖር ይችላልና ይህን እንደ አንድ ጠንካራ ጎን ነው እኔ የምወስደው፣ ምክንያቱም ሳይመቻቸው ከመቀጠል እዛ ቦታ ላይ መልቀቅ። አቶ ስዩም ተሾመ ደግሞ በተሰጣቸው ህገ መንግስታዊ ስልጣን መጠቀም ስላልቻሉ ነው ባይ ናቸው። የተከበሩ አቶ ጉባኤውም ደግሞ በተሰጣቸው ስልጣንን ተጠቅመው ሁኔታዎችን ማስቆም እና የሰብዊ ድርጅቶችን እንዲቆም ማድረግ አለመቻላቸው በተለይ ደግሞ አሁን በቅርብ እያየነው እንዳለው የአንድ ክልል መስተዳደር ፍጹም ኃላፊነት በጎደለው መልኩ በብዙ ሺህ ዜጎችን መፈናቀል እያደረሰ ያለበት ሁኔታ እያለ ማስቆም አለመቻላቸው ለአፈ ጉባኤው ከስልጣን መውረድ ምክንያት ነው ብዬ ነው የማስበው እና ህገ መንግስቱ መጣሱ እና የህገ በላይነት ትርጉም እያጣ መሆኑ ነው መስሎ የሚታየው። የኢትዮጵያ ገዢ ፓርቲ ኢህአዲግ ከሚያስተናብራቸው አራት የፖለቲካ ማህበራት ትልቁን አካባቢ የሚያስተዳድረው በርካታ የምክር ቤት መቀመጫ ያለውም የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ነው። መሪዎቹን በፍጥነት በመቀያየርም ኦህዴድን የሚስተካከል የኢህአዲግ ድርጅት የለም። አቶ ሐሰን አሊ፣ ዶክተር ነጋሶ ጊዳዳ፣ አቶ ኩማ ደመቅሳ፣ አቶ ድሪባ ሐርቆ፣ አቶ ዮናታን ድቢሳ፣ ወይዘሮ አልማዝ መኮ፣ አቶ ጁነዲን ሳዶ፣ አቶ ሙክታር ከድር፣ አሁን ደግሞ አቶ አባዱላ ገመዳም በስልጣን ላይ ያለውን መንግስት በመቃወም ተደጋጋሚ አመፅ የሚደረገውም ኦህዴድ በሚያስተዳድረው አካባቢ ነው። ኦሮሚያ ኦህዴድ መሪዎቹን ቶሎቶሎ ቶሎ ለመቀያየሩም ዶክተር ነጋሶም የኦህዴድ ለጋነት አንድ፣ የሌሎቹም የኢህአዲግ መሪዎች ተጽዕኖም ሁለት ምክንያት አለ ይላሉ። ኦህዴድ በሰማንያ ሁለት ተመስርቶ ብዙም ሳይቆይ ነው ሰማንያ ሶስት ለውጥ የተካሄደው እና የኔ ሀሳብ ይሄ ነው። እንትኑ ችግሩ ፓርቲው ረጅም ልምድና ረጅም ልምድ በአንድ በኩል በብዛትም ሰው አልመለመለም መንግስት ሲያዝ ሁለተኛ ደግሞ የኦኔግ ተጽዕኖ በጣም ሰፊ ነው። የኦኔግ መንፈስ እስካሁን ድረስ በህዝቡ ውስጥ ብቻ ሳይሆን የኦህዴድ አባላት ውስጥም ያለ ይመስለኛል መንፈሱ እና ስለዚህ የኦህዴድ ኢህአዴግን መንፈስና አመለካከት ለመያዝ ፍላጎት የነበራቸው ብዙ ብዙ ሰዎች አልነበሩም። ኦህዴድም በጣም ይጠነቀቅ ነበር። እኔ እንደምለው አዲስ ገዢ መጀብ ነው እና አዲስ ገዢ መጀብ ደግሞ ይፈራል ሌሎችን ኦህዴድም ከሰማኒያ ሶስት ጀምሮ በኦህዴድ ላይ የቲፒኤልኤፍ እንትን ነው ምንድን ነው ተላላኪ ነው ብሎ የማጥላላት እንትን አለ። በህዝቡ ውስጥም ደግሞ የዚህ የኦሮሞ ብሄርተኝነት መንፈስ መጠናከር ገብቷል። በህዝቡ ውስጥ ያንን ለመቋቋም የኦህዴድ ሰዎች ትንሽ የኦሮሞ ብሄርተኝነት፣ የኦሮሞ መብት እንዲከበር ገፋ አድርገው አንዳንድ ጊዜ የኦሮምኛ ቋንቋንም የሚናገሩትን ሰዎች መጠራጠር እንትን ይሄ ኦነግ አመለካከት ነው ብሎ እንትን ተጽዕኖ የማሳደር እንትን ነበረ። አቶ ስዩም ተሾመ ደግሞ የኦሮሞን ህዝብ መሪ አልባ የማድረግ እርምጃ አንዱ አካል ነው ባይ ናቸው። የኦሮሞ ህዝብ እንደ ህዝብ አብላጫ ድምፅ ያለው ማጆሪቲ ያለው ነው እና በሀገሪቱ የፖለቲካ ስርዓት ውስጥ የሚገባውን ስልጣንና ቦታ አላገኘም። ይሄ ጥያቄ ያስነሳል። በህዝቡም በፖለቲካ ሊቃኑ በምንድን ነው የሚገለጸው? በነፃነት ጥያቄ፣ በእኩልነት ጥያቄ፣ በፍትሃዊ ተጠቃሚነት ጥያቄ አንጻር ራሱ ኢህአዴግ ውስጥ በአባልነት የተካተቱ በከፍተኛ ማዕረግ ደረጃ የተቀመጡ ሰዎች ጭምር ያነሱታል። በስልጣን ላይ ያለው የኢህአዴግ መንግስት መሰረታዊ ባህሪው ምንድን ነው ብለን ስንመለከት በውስጡ በራሱ የተለየ ሀሳብና አስተያየት የሚያነሱ አመራሮችን ተቀብሎ ለማስተናገድ ዝግጁ አይደለም። በባህሪው ከውጭ ማህበረሰብ ውስጥ ሆነ የተለየ ሀሳብ ያነሳ የኦሮሞ ልሂቅ ወዲያውኑ በጠባብ ብሄርተኝነት ይጠየቅና ትንሽ ቆይቶ ኦነግ ተብሎ ይታሰራል፣ ይሰደዳል። ኢህአዲግ ውስጥ አባል ሆኖ የሚሰራን ሰው ደግሞ ወዲያው በጠባብ ብሄርተኝነት ወይም ደነጅነ ዲሰዶ በአካሪ ብሄርተኝነት ይከሰስ እና ፓርቲውን ለቆ እንዲወጣ ሀገር ተገፍቶ ለስደት ይዳረጋል። በአጠቃላይ የኦሮሞ ህዝብ መሪ አልባ እንዲሆን በሰላማዊ መንገድ ታገልክ አልታገልክም፣ ኢህአዲግ ውስጥ ሆንክ አልሆንክ፣ አሁን በስልጣን ላይ ያለው ቡድን ይህን ተቀብሎ አያስተናግድም። በመሆኑም የኦሮሞ ህዝብ የመብትና የእኩልነት የነፃነት ጥያቄ ለማፈን ህዝቡን መሪ አልባ ማድረግ ነው የተያዘው። ይሄ ላለፉት አምስት ዓመት የታየ ነገር ነው። አቶ አባዱላም ጀኔራሎችን፣ የፖለቲካ ፓርቲ መሪዎችን፣ ርዕሰ መስተዳድሮችን፣ ፕሬዝደንቶችን፣ አፈ ጉባኤዎችን ሲተኩ ሲያስተኩ እንደነበረው ሁሉም ዛሬ በተራቸው በሌላ መተካታቸው እርግጥም ቀላልም ነው። የኦህዴድ በተናጥል የኢህአዴግ በጥቅል የወደፊት ጉዞ ከሁሉም በላይ የኢትዮጵያ ፖለቲካዊ እውነት ግን ማነጋገሩ ይቀጥላል። አቶ ስዩም የማይቀረውን መጠበቅ ይሉታል። ገዢው ፓርቲ ራሱን በተሀድሶ ከመለወጥ ይልቅ የህዝቡን የለውጥ ጥያቄ በኃይል ወደ ማፈል እየሄደበት ነው። ያለው የህዝቡ የለውጥ ጥያቄ ደግሞ ፈጽሞ ሊቆም የማይችል ነው ፀረ ለውጥ የሆነ አቋም ያለው መንግስትና ይሄ ተፈጥራዊ ሂደት ተከትሎ የመጣ የለውጥ ጥያቄ ነው። አሁን ግጭት የፈጠረው በዚህ በሁለቱ መካከል ነው ይሄ ነገር የተፈጠረው። ይሄን ተፈጥራዊ ሂደት ማቆም አይቻልም። በመሆኑም የህዝቡ ጥያቄ ምላሽ ያገኛል። ምላሽ የሚያገኘው ወይ በአስገዳጅ ሁኔታ ሊሆን ይችላል፣ ወይ ደግሞ የገዢው ፓርቲ ይህን ነገር አውቆ ምላሽ በመስጠት ሊሆን ይችላል። ላለፉት ሁለት ዓመታት እንደተመለከት ነው ገዢ ፓርቲ ይህን ነገር ተቀብሎ ለማስተናገድ ዝግጁ አይደለም። ከዛ ይልቅ ውስጡ ያሉ የራሱን አባላት ጭምር የተለየ ሀሳብና አስተያየት እንዳይሰጡ የሚያፍንበት ሂደት ነው ያለው እና ምናልባት የብዙ ሰዎች ህይወት ሊጠፋ ይችላል፣ ግጭትና አለመረጋጋት ሊፈጠር ይችላል። ግን የለውጥ ጥያቄ ምላሽ የሚያገኝ ይመስላል። ወይ በሰላማዊ መንገድም ወይም በአስገዳጅ ሁኔታም ተፈጥሮ ሊሆን ይችላል እና እንግዲህ ለሚመጣው ነገር መዘጋጀት ነው። ነጋሽ መሐመድ ነኝ። እስኪ ቸር ያሰማን።